ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ። እግዚአብሔር ታላቅ ስሙ ለዘላለም የተመሰገነ ይሁን። ያለፈውን ቀን በሰላም አሳልፈን እንደገና ዛሬንም ደግሞ በርሱ ተደግፈን ተጠብቀን መውጣታችን መግባታችን፣ መነሳት መቀመጣችን ሁሉ በርሱ ቁጥጥር ስር ሆኖ ለተወደደች ለዚህች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። እግዚአብሔር ታላቅን ማዕድ ለእኔና ለእናንተ አዘጋጅቷል። የማያልቅ የማይደርቅ የማይነጥፍ ወገኖቼ ይህንን እድል ያላገኙ ብዙዎች ናቸው። ምናልባት ቤተ ክርስቲያን ባጠገባችሁ ስላለ ወይም በአካባቢያችሁ ስላለ በቀላሉ ቤተ ክርስቲያን ሄደን በየእሁዱ የእግዚአብሔርን ቃል እናዳምጣለን ወይንም ደግሞ የሰፈር የመንደር ፕሮግራም ወይም የመጽሐፍ ቅዱስ ጥናት ጊዜ አለን ብላችሁ ትመኩ ይሆናል። ይህ ሁሉ የሚቀርበት ጊዜ አለ። ያም ቢሆን መልካም ነው። ወደ ቤተ ክርስቲያን መሄድ ከወገኖች ጋር በኅብረት ቃሉን መካፈል እጅግ ጠቃሚ፣ እጅግማ አስፈላጊ ነው። እግዚአብሔር ደግሞ ለሌሎች ለተራቡት ቃሉ ለሚያስፈልጋቸው ሁሉ ደግሞ ይህንን በራዲዮ በኩል ቃሉ ወደ እነርሱ እንዲደርስ አድርጎ በተመቻቸው ሁኔታ ከቤተሰቦቻቸው ለብቻቸው፣ ወይንም ደግሞ በኅብረት አንድ ላይ ሆኖ እንዲያደምጡ ምቹ ሁኔታን እግዚአብሔር አዘጋጅቷልና ስለዚህም ሁሉ ጌታን ማመስገን መቻል አለብን። እግዚአብሔር በአንድም በሌላም በኩል ወይም መንገድ ይናገራል። ታዲያ ወገኖቼ በሰማነው በእውነት በእግዚአብሔር ቃል የቱን ያክል ፍሬ አፍርተናል? ዕድሜ ቆጥረን ልንሆን እንችላለን። በቤተ ክርስቲያን ውስጥ ጌታን ከተቀበልን እነሆ ሰላሳና ሀያ ዓመት ሞልቶንም ልንሆን እንችላለን። አስራ ሰባትና ሀያ አንድ ዓመትም ሞልቶን ልንሆን እንችላለን። ፍሬያችን ግን የቱን ያክል አምሮ ለሌሎች ደግሞ ተርፏል? እኔ ወዳጆቼ በእውነት እላችኋለሁ ኢየሱስ ክርስቶስን በቀረኛ የሕይወት ዘመኔ እያስከበርኩ ማለፍን እንጂ ሌላ ምንም ነገር አልሻም ምኞቴ ፍላጎቴ ጥማቴና ረሃቤ ወገኖቼ ኢየሱስ ክርስቶስን ማገልገል ኢየሱስ ክርስቶስን በሕይወቴ ማክበር ብቻ ነው። እናንተም ከእኔ ጋር እንደምትስማሙ እኔ ባለሙሉ ተስፋ ነኝ። አጠገቤ ብትኖሩና ስም ስማችሁን እየጠራው ምንድን ነው ፍላጎት ምንድን ነው ብዬ ብጠይቃችሁ፣ አዎ መጨረሻችሁ የመልሳችሁ መደምደሚያ ኢየሱስ ክርስቶስን እንደሚሆን አምናለሁ። በእውነት መሻታችሁ ይህ ከሆነ እግዚአብሔር በሙሉ ኃይሉና ባለጠግነቱ ይባርካችኋል። እኔህን አምናለሁ። እስቲ ዘማሪው ወንድማችንን ተከስተ ጌትነትን እንጠይቀው። ተከስተ፣ አንተ በሕይወት የምትሻው ነገር ምንድን ነው? ሌላ ሌላ ነገር እኔም ሆንኩና አንተ ከዘማሪው ከተከስተ ጋር እንስማማለን። ሌላው ዝባዝንኬው የዓለም ነገር አይስማማንም። የምንሻው የሰማያዊውን መንግሥት በእጅ ያልተሠራውን የእግዚአብሔርን ቤት ለመውረስ ነው፣ እግዚአብሔር ባዘጋጀልን ስፍራ መቀመጥ። እግዚአብሔር ደግሞ ምኞታችንን ከመጨረሻ እንደሚያደርስ እኔ አምናለው። እግዚአብሔር ሁላችንን ይባርክ። እስቲ እንጸልይ። እግዚአብሔር አባታችንና አምላካችን ሆይ መሻታችን አንድና አንድ ብቻ ነው፣ አንተን መስሎ መኖር። ትላንት ያለፍንበት፣ ትላንት የዘለልንበት፣ ትላንት የፈነጨንበት፣ ትላንት የቦረቅንበት ዓለማዊው ግብስብሱ ነገር እግዚአብሔር ሆይ ዛሬ አያስፈልገንም። ኮረጆውንም መያዝ አንፈልግም። ዛሬ እግዚአብሔር አምላኬ ሆይ የልጅህን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን መራመድን እሽተናል፣ ተጠምተናል፣ ተርበናል። ይህን ደግሞ ከግብ ከመጨረሻው እንደምታደርስልን እነሆ እግዚአብሔር አምላካችን ወይ መሻታችንን እንደምታከናውንልን እንታመንብሃለን። ጌታዬና አምላኬ ሆይ ድንቅ ሥራህን፣ የመንግሥትህን ታላቅ ሥራ በዚህ ሰዓት ደግሞ ልትናገረን ወደህና ፈቅደ በራዶንያችን ዙሪያ ሁላችንንም አንድ ላይ ሰብስበህናልና እናመሰግነሃለን። አሁንም ቢሆን ተናግረን አሁንም ቢሆን አስተምረን እኛ ባሪያዎች እንሰማሃለንና፣ ክብር ለስምህ ይሁን። እግዚአብሔር ሆይ ስለ ሰማህን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህንን ሁሉ ስለምታደርግ ታላቅ ስምህ ለዘላለም ይክበር ይመስገን። አሜን። እንኳን አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን ከማቴዎስ ወንጌል ምዕራፍ 24 ኢየሱስ ስለ ኢየሩሳሌም ከተማ ጥፋት አስቀድሞ ስለ መናገሩን የሚያወሳውን ክፍል መመልከታችን የሚታወስ ነው። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እንደ ወትሮ ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጣ አድርጋችሁ የማቴዎስ ወንጌል ምዕራፍ 24 ቁጥር ሦስትን ተመልከቱ። ጌታ ኢየሱስ የሃይማኖት መሪዎችን ካወገዘ በኋላ ጀርባውን ወደ ኢየሩሳሌም አዙሮ ያ እንደዚያ የሚያደንቁት ቤተ መቅደስ እንደሚፈራርስ ስለ መናገሩ የሚያወሳውን ክፍል ከቁጥር አንድም ተመልክተናል። አዎ። በቁጥር ሁለት ላይ እርሱ ግን መልሶ ምን አላቸው? ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ ይቅርም ያላቸውንም ስንመለከት ነበረ። እንደዚህ ዐይነቱ ጥያቄ ለዘመናችንም ቢሆን ወገኖቼ አስፈላጊ ጥያቄ ነው። እኛም አሁን ባለንበት ዘመን ይቻልም ሁኔታዋ ምን እንደሚመስል ማጤን መጠየቅ፣ ማሰላሰል መቻል አለብን። በእርግጥ ዓለማችን ወዴት እየሄደች እንዳለ አስተውለናልን ብለን መጠየቅ አለብን። በዓለም ያሉትን ምርጥ ምርጥ ከተማዎችን፣ የመዝናኛ ስፍራዎችንና የሚያማምሩ ሕንፃዎችን ስንመለከት ለዘላለም የሚኖሩ ይመስለን ይሆናል። ነገር ግን እነዚህም ሆኑ ሌሎችም በጠቅላላ አንድ ቀን ግን እንደሚጠፉ ቀን ተቆርጦላቸዋል። ጌታ ኢየሱስ በመቀጠልም ድንጋይ በድንጋይ ላይ ሳይፈርስ በዚያ ይቀርም ብሎ መናገሩን ትመለከታላችሁ። የመጀመሪያው ንግግሩ የሚሰሙትን ደቀ መዛሙርት ካስደነገጣቸው፣ ይህኛው ደግሞ የበለጠ እንዲርዱ እንዲብረከረኩ ያደርጋቸዋል ማለት ነው ከታሪክ ለመረዳት እንደሚቻለው ከልዩ ልዩ ስፍራዎች ተመርጠው በመጡት ድንጋዮች የተሠራው ይህ ታላቅ ቤተ መቅደስ እንደ አውሮፓውያን አቆጣጠር በሰባ ዓመተ ምህረት በሮማውያን ሙሉ በሙሉ ተደምስሷል፣ ወድሞአልም። ከዚያም ከብዙ ዓመታት በኋላ እስራኤላውያን ለጸሎት የሚጠቀሙበት የልቅሶ ግንብ የተገነባው ከፈረሰ ቤተ መቅደስ ድንጋዮች እየተወሰዱ ነበረ። ይህም የሚያሳየን ድንጋይ በድንጋይ ላይ ሳይፈርስ አይኖርም ወይም አይቀርም የሚለው የትንቢት ቃል በትክክል መፈጸሙን ነው። ጌታችን ኢየሱስ ክርስቶስ ይህንን ታላቅ ትንቢት ከተናገረ በኋላ ደቀ መዛሙርቱ ወደ እርሱ መጥተው ሦስት ዋና ዋና ጥያቄዎችን ጠየቁት። እስቲ ቁጥር ሦስትን ተመልከቱ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው አሉት። ልብ በሉ ወገኖቼም አንደኛ እነዚህ ደቀ መዛሙርት ሲጠይቁት የመጀመሪያ ጥያቄያቸው ምንድን ነው? ይህ መቼ ይሆናል የሚል ነው። ሁለተኛው ደግሞ የመምጣትስ ምልክቱ ምንድን ነው? የሚል ነው። ለዚህ ጥያቄ መልስ የምናገኘው ከቁጥር 23 እስከ 51 ባለው ክፍል ውስጥ ነው። ሦስተኛው ጥያቄያቸው ደግሞ የዓለም መጨረሻ ምልክትስ ምንድን ነው? የሚል ነው። ቁጥር ሦስት እዚህ ላይ ሦስት ጥያቄዎችን አንግቧል ወይም ደግሞ አካቶ እናገኛለን። ለዚህ ለሦስተኛው ጥያቄ መልስ የምናገኘው ደግሞ ከቁጥር ዘጠኝ እስከ ሀያ ሁለት ባለው ክፍል ውስጥ ነው። ጌታ ኢየሱስ ለእነዚህ ሦስት ጥያቄዎች መልስ ሰጥቷል። ስለ እርሱ ዳግም ምጽአትና ስለ ዓለም መጨረሻ የሰጠው መልስ በደብረ ዘይት ተራራ ላይ የተሰጡ ትረካዎች በመባል ይታወቃሉ። ቀጥላ አድርገን ደግሞ ኢየሱስ የደቀ መዛሙርቱን ጥያቄዎች ስለ መመለሱ የሚያወሳውን ክፍል በስፋት አንድ ላይ እንመለከታለን። የመጀመሪያው የደቀ መዛሙርቱ ጥያቄ ይህ መቼ ይሆናል የሚል ነው። ቁጥር ሶስት መመልከት ትችላላችሁ። ድንጋይ በድንጋይ ላይ እስከማይገኝ ድረስ ጥፋት የሚሆነው መቼ ነው? ለሚለው ጥያቄ መልሱ በማቴዎስ ወንጌል ላይ ያልተሰጠም ነበር። ነገር ግን በሉቃስ ወንጌልና በመጠኑም በማርቆስ ወንጌል ውስጥ ተጠቅሶ እናገኛለን። በማቴዎስ ወንጌል ያልተጠቀሰበት ምክንያት ማቴዎስ ስለ ጌታ ኢየሱስ ንጉሥነትና ስለ መንግሥቱም ትኩረት ሰጥቶ ስለ ጻፈ ነው። ልብ በሉ፣ ማቴዎስ ስለ ጌታ ኢየሱስ ክርስቶስ ንጉሥነትና ስለ መንግሥቱም ትኩረት ሰጥቶ የሚጽፍ ስለ ነበረ ነው። የኢየሩሳሌም ከተማና የቤተ መቅደሱ መፍረስ ከዓለም መጨረሻ ጋር የሚያያዝ አይደለም። ጌታ ኢየሱስ ለመጀመሪያ የደቀ መዛሙርቱ ጥያቄ እየሰጠውን መልስ ከሉቃስ ወንጌል ምዕራፍ 21 ፈጠን ፈጠን እያላችሁ ጻፉ። ከሉቃስ ወንጌል ምዕራፍ 21 ከቁጥር 20 እስከ 24 ባለው ስፍራ መመልከት ይቻላል። በሉቃስ ወንጌል ምዕራፍ 21 ከቁጥር 20 እስከ 24 ያለውን ያለምንም ጥርጥር በሰባ ዓመተ ምህረት የሮማውያን ሰራዊት ኢየሩሳሌምን በወረራት ጊዜ አዎ በትክክል መፈጸሙን መረዳት ይቻላል። የሮማውያን ሰራዊት የኢየሩሳሌምን ከተማ ከቦ ከሌላው ዓለም እንዳትገናኝ ካደረጋት በኋላ በመጨረሻም ወደ ውስጧ ዘልቆ በመግባት ከተማይቱን አጠፋት። ሮማውያን በከተማይቱ ላይ ያስከተሉት ጥፋት ከስድስት መቶ ዓመታት በፊት ናቡከደነጾር ካስከተለው ጥፋት እጅግ የከፋ ነበረ እንግዲህ ሮማውያን በሰባ ዓመተ ምህረት ኢየሩሳሌም ባወደሙ ጊዜ የደብረ ዘይት ተራራ ትረካ የመጀመሪያው ክፍል ተፈጻሚ ሆነ። የሚቀጥሉት ሁለቱ የደቀ መዛሙርት ጥያቄዎች የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው? የሚሉት ናቸው። ጌታ ኢየሱስ የደቀ መዛሙርቱን ጥያቄ እንደየዘመናቸው በቅደም ተከተል መልስ ሰጥቷል። የመጨረሻ ጥያቄያቸውን መጀመሪያ፣ የመጀመሪያ ጥያቄያቸውን ደግሞ መጨረሻ በማድረግ ነበር የመለሰው። መጀመሪያ ጌታ ኢየሱስ መልስ ሊሰጥበት የፈለገው ስለ ዓለም መጨረሻና ስለ ምልክቶቹ ነው። አሮጌው ዓለም እንደሚያልፍና አዲስ ምድር ደግሞ እንደምትመጣ በግልጽ ተናግሯል። በደብረ ዘይት ተራራ ላይ ባደረገው ገለጻ ጌታ ኢየሱስ ዳግመኛ ወደ ምድር እንደሚመጣና መንግሥቱን እንደሚመሰርት ተናግሯል። በዚያን ጊዜ ቤተ ክርስቲያን እንዳሁኑ ለብቻው አትሆንም። የብሉይ ኪዳንም ሆነ የአዲስ ኪዳን ቅዱሳን ሁሉ በክርስቶስ መንግሥቱ ትተጠቃለው፣ ከእርሱ ጋር ይኖራሉ ለእስራኤልም መንግሥት ያ የመጨረሻ ይሆናል። ከዚህም በፊት ተሰምቶ የማይታወቅ ከባድ መከራም ይሆናል። ቁጥር አራት ኢየሱስ ስለ ዓለም መጨረሻ የሰጣቸው ምልክቶችን ከዚህ እናገኛለን። እንዲህ ይላል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ ይላቸዋል። ማንም እንዳያስታችሁ ተጠንቀቁ የሚለው አባባሉ የመጨረሻውን ዘመን ባህሪ ያሳያል። ጌታ ኢየሱስ ይህን ማስጠንቀቂያ የሰጠው በመጨረሻው ዘመን፣ በተለይም የክርስቶስ ተቃዋሚ በሚነሳበት ጊዜ ብዙ የሚያታልሉና የሚያስቱ ነገሮች እንደሚሆኑ ስለሚያውቅ ነው። ጴጥሮስም በሁለተኛ መልእክቱ ምዕራፍ ሁለት ቁጥር አንድ ላይ ተመሳሳይ ማስጠንቀቂያ ሰጥቷል። ሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር አንድን በኋላ ተመልከቱም። ከስህተት ትምህርቶችና ከሐሰተኛ መምህራን ለመጠበቅ በእግዚአብሔር ቃል ልንሞላና ወገኖቼ፣ ቃሉንም በጥንቃቄ ልንመረምር፣ ልንማር ይገባናል። በአሁኑ ዘመን እንኳን እጅግ በጣም የሚያስቱ የስህተት ትምህርቶች እንደ እንጉዳይ እየፈሉና ብዙዎችን ከእውነተኛው የእግዚአብሔር ቃል እያሳታቸው እንዳሉ እናስተውላለን። ስለዚህ ከስህተት አስተማሪዎች ልንጠበቅ ምዕመናንንም ልናስጠነቅቅና ልንጠብቅ ይገባናል። ለዚህ ነው ጌታ ኢየሱስ ማንም እንዳያስታችሁ ተጠንቀቁ ያለው። ቁጥር አምስትን ተመልከቱ። የመጨረሻው ዘመን ሲቃረብ ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ ይላቸዋል። አሁንም እንኳን ቢሆን እኔ ክርስቶስ ነኝ በማለት የመጡ እንዳሉ እናያለን። ለምሳሌ አንድ ሰው በሰሜናዊ ካሊፎርኒያ በአሜሪካ አገር ቅዱስ ከተማ ብሎ መንደር እንደመሠረተና አንድ ቀንም የዓለምን ችግር ለመፍታት ወደ ዋሽንግተን ዲሲ እንደሚጠራ የሚተነብይ ሰው አለ። ስለዚህ የክርስቶስ ተቃዋሚዎች ብዙ እንዳሉ መረዳት እንችላለን። በመጨረሻው ግን ዋናው የክርስቶስ ተቃዋሚ ይገለጣል። እርሱ የሁሉ ሥልጣን ባለቤት እንደሆነ ያውጃል። በቁጥር ስድስት ላይ ደግሞ ጦርና የጦርነት ወሬ እንደ ምልክት መቀመጡ ያሳየናል። ይህ የሚያሳየን ታላላቅ ጦርነቶችን እንጂ ተራ ጦርነቶችን እንዳልሆነ መገንዘብ ይኖርብናል። ሆኖም ጦርና የጦርነት ወሬ የመጨረሻው ዘመን ዋና ምልክቶች አይደሉም። ጌታ ኢየሱስ እንዳለው መጨረሻው ገና ነው። እነዚህ ነገሮች ሁሉ በመደረግ የሚያልፉ ናቸው። በተጨማሪም አንድ ልብ ልንለው የሚገባ ነገር ቢኖር ጦርነቶች ችግር መፍቻ ሊሆኑ እንደማይችሉ ነው። ይልቁንም ጦርነትን እየወለዱ ይሄዳሉ። አሁን አሁን እቤታችን ሆነን ራዲዮ ስንከፍት፣ ቴሌቪዥን ስናዳምጥ የምንሰማው ነገር ቢኖር የተባበሩት መንግሥታትም ሆኑ ሌሎች መሰል ድርጅቶች ለጦርነት መፍትሄ ሊያስገኙ አለመቻላቸውን ነው። የሰላም ንጉሥ ወገኖቼ ኢየሱስ እስኪመጣ ድረስ ለዓለም ፈጽሞ ሰላም የላትም። ቁጥር ሰባትና ስምንትን ተመልከቱ። በዚህ ክፍል የተጠቀሱት ሁሉ የመጨረሻው ዘመን ባሕሪያት ናቸው እንጂ በራሳቸው ዋና ምልክቶች አይደሉም። ነገር ግን መጨረሻው ገና ነው። ሐሰተኛ ክርስቶሶች፣ የጦርነት ወሬዎች፣ ረሃብ፣ ቸነፈርና የመሬት መንቀጥቀጥ በተደጋጋሚ የሚደረጉ ቢሆንም ወደ መጨረሻ ስንቃረብ ግን የበለጠ እየከፉ ይሄዳሉ። በአሁኑ ጊዜ እንኳን በሺህና በሚሊዮን የሚቆጠሩ ሰዎች በረሃብ እየረገፉ ነው። ይህ በአገራችንም የተከሰተ የቅርብ ትዝታ ነው። ይህ ሁኔታ እየጨመረ ይሄዳል። ነገር ግን በዮሐንስ ራእይ ምዕራፍ 6 ከቁጥር 5 እስከ 6 የተገለጸው አይነት ረሃብ ገና ተግባራዊ አልሆነም። እነዚህ ሁሉ ግን የምጥጣር መጀመሪያዎች ናቸው። በቁጥር ዘጠኝ ደግሞ የመከራው ዘመን ጅማሬና ምልክቶቹን እናነባለን። ጌታ ኢየሱስ ስለ ታላቁ መከራም ተናግሯል። እኔና እናንተ አሁን የምንኖረው በቤተ ክርስቲያን ዘመን ወይም በመንፈስ ቅዱስ ዘመን ውስጥ ነው። መጽሐፍ ቅዱስ የዓለምን ሕዝቦች በሦስት ቦታ ይከፍላቸዋል። እነርሱም አይሁዶች፣ አሕዛብና የእግዚአብሔር ቤተ ክርስቲያን ናቸው። ልብ በሉ፣ መጽሐፍ ቅዱስ የዓለምን ሕዝብ በስንት ቦታ ይከፍላል ማለት ነው? በሦስት ቦታ ነው የሚከፍለው አይሁዶች፣ አሕዛብና የእግዚአብሔር ቤተ ክርስቲያን ናቸው። አንደኛ ቆሮንቶስ ምዕራፍ ዐሥር ቁጥር 32ን ተመልከቱ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 ልብ ይሏል። በዚህ በመጨረሻው ዘመን እግዚአብሔር ከአይሁድና ከአሕዛብ የተወጣጡ ከዓለም ጨለማ ወደሚደነቀው ብርሃኑ የተጠሩትን ቅዱሳኑን በቤተ ክርስቲያን ውስጥ አሰባስቧቸዋል። እንግዲህ ይህ ሦስተኛው ክፍል ማለትም ቤተ ክርስቲያን ነች። ወደ ጌታ የምትነጠቀው ከዚያ ታላቅ መከራ ይጀምራል። በዚያን ጊዜ ለመከራ አሳልፈው ይሰጣቸዋል የሚለውን ቃል በቁጥር ዘጠኝ ውስጥ ነው የምናገኘው። እነዚህ ለመከራ አልፎ የሚሰጡ ሰዎች እነማን ናቸው? ጌታ እንግዲህ የተናገረው ስለ ቤተ ክርስቲያን ሳይሆን ስለ እስራኤል ሕዝብ ነው። በዚህን ጊዜ የእስራኤልን ሕዝብና ሰሜናዊ ወገንነት ያላቸውን ሁሉ የሚያሳድድ ከፍተኛ ዓለም አቀፍ ይሆናል። ይህም አሁንም ጅማሬው እየታየ ነው። ይህ ዓለም አቀፍ የሆነ መከራ ቤተ ክርስቲያን በምድር ላይ እስካለች ድረስ በሙሉ ኃይሉ ሊንቀሳቀሰ አይችልም። ምክንያቱም ቤተ ክርስቲያን እንዲህ ያለውን የጥላቻና የመከራ እንቅስቃሴ ትቃወማለችና፣ ማንም እውነተኛ ክርስቲያን አይሁዶችን ሊጠላ አይችልም። ነገር ግን ቤተ ክርስቲያን ከተነጠቀች በኋላ መከራው ያለምንም መከልከል በያቅጣጫው ይፈጸማል። ቁጥር ዐሥርና ዐሥራ አንድን ተመልከቱ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። አስቀድመን እንደ ተነጋገር ነው ቤተ ክርስቲያን ከስህተት አስተማሪዎች እንድትጠነቀቅ ተነግሯታል። የእስራኤልም ሕዝብ ከሐሰተኛ ነቢያት እንዲጠነቀቁ ተነግሯቸዋል። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላለ። ቁጥር አሥራ ሁለት ደግሞ፣ ይህ ከእኛ ሁኔታ ጋርም ልናገናዝበው የምንችለው ጉዳይ ነው። የአመፅ ሥራ በአካባቢያችን በቤተ ክርስቲያናችንም እየበዛ ከሄደ የሰዎች ፍቅር መቀዝቀዙ የማይቀር ነው። እገሌኮ የጎሪጣ አየኝ፣ እገሌኮ እንደዚህ አለኝ የሚሉትና የተለያዩ ሰንካላ ምክንያቶችን እያቀረብን ዛሬ ከቤተ ክርስቲያን የምንሸሽ ከእግዚአብሔር ደጃፍም የምንርቅ ብዙ ሰዎች አለን። ሰዎች ኀጢአትን መለማመድ ሲጀምሩ ቀድሞ ለእግዚአብሔር ቤትና ለቅዱሳን የነበራቸው ፍቅር እየቀዘቀዘ ይሄዳል። እግዚአብሔር እኛንና እናንተን ከዚህ ዐይነት ሕይወት ይጠብቀን። ቁጥር 13 እስከ መጨረሻ የሚጸና ግን እርሱ ምን ይሆናል? ይላል ይድናል፣ ይላል እስከ መጨረሻ የሚጸናው ማን ነው የሚል ጥያቄ እዚህ ላይ አሁን ሊነሳ ይችላል። መልሱ ግልጽ ነው። እግዚአብሔር በመንፈሱ ያተማቸው እነርሱ እስከ መጨረሻው ድረስ ይጸናሉ። መልካም እረኛ በጎቹን እስከ መጨረሻው ይመራቸዋል። በመንገድ ላይ ፈጽሞ አይተዋቸውም። አንዳንድ ሰዎች ስለ አንዳንድ አገልጋዮች እያነሱ እሱ እንኳን ብርቱ አገልጋይ ነበር፣ ነገር ግን በኀጢአት ወደቀ ታዲያ ይሄ ሰው ይድናልን? ብለው ይጠይቃሉ። ሌሎች ደግሞ የአገልጋዮችን ወይም የወንድሞቻቸውን ወይም የክርስቲያኖችን ደካማ ጎን እያነሶ ምን ባክ፣ እሱ እኮ እንደዚህ ዐይነት ሰው ነው እግዚአብሔር ይጠቀምበታልን? እንዴ እንዲህ ያለ ኀጢአተኛ ሰው በማለት ይገረማሉ። ወንድማቸውን፣ እህታቸውን ያማሉ። ለዚህ ዐይነቱ ጥያቄ ወገኖቼ በትክክል መልስ መስጠት ያስቸግራል። እኛ አናውቅም፣ በቃ ነገር ግን እግዚአብሔር የሰውን ሁሉ ፍጻሜ ያውቃል። ደግሞ በቆይታ ነገሩ እየተገለጠ ከፍሬው ሊታወቅ ይችላል። ተታሎ የኮበለለውም እንደ ጠፋው ልጅ ወደ አባቱ ሊመለስ ይችል ይሆናል። ወገኖቼ ቀደም ብለን ቶሎ ወደ ወንድማችን ወደ እህታችን ጣታችንን ባንቀስር መልካም ነው። እንደ ሪያ የሆነና ውሻ ወደ ትፋቱ እንደሚመለስ የሚመላለሱም ይኖራሉ። ጴጥሮስ ስለዚህ ነገር ሲናገር አውቀውት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና፣ ውሻ ወደ ትፋቱ ይመለሳል፣ ደግሞም የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል ይላል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 22 ያለውን ይመለከቷል። ስለዚህ ወገኖቼ ጌታ ኢየሱስ እንደተናገረው እስከ መጨረሻው የሚጸና እርሱ ይድናል። ምናልባት አንድ ክርስቲያን ሊደክምና በኃጢአት ሊወድቅ ይችል ይሆናል። ነገር ግን እግዚአብሔር በብዙ መንገድ እየተናገረው መልሶ ወደ ቅዱሳን ኅብረት በንስሐ ሊያመጣው ይችላል። ምክንያቱም እረኛው እንዲህ በቀላሉ የሚተው አይደለምና። ቁጥር 14 ተመልከቱም። በዚህ ክፍል የመንግሥተ ሰማይ ወንጌል መጥምቁ ዮሐንስ እንደ ሰበከው መንግሥተ ሰማይ ቀርባለችና ንስሓ ግቡ የሚል ነው። ማቴዎስ ሦስት ቁጥር ሁለትን የተመልከቱ ጌታ ኢየሱስም አገልግሎቱን የጀመረው ከዚህ መልእክት በመነሣት ነው። ከዚያን ጊዜ ጀምሮ ጌታ ኢየሱስ መንግሥተ ሰማይ በመካከላችሁ ናትና ንስሓ ግቡ እያለ መስበክ ጀመረ። ማቴዎስ ምዕራፍ አራት ቁጥር አሥራ ሰባት እንዲሁም ሐዋርያቱን ይህንኑ መልእክት እንዲያስተላልፉ ላካቸው። ማቴዎስ አስርን ተመልከቱ። በምዕራፍ አሥራ አንድ ግን የጌታ ኢየሱስ መልእክት ሲለወጥ እንመለከታለን። እናንተ ደካሞች ሸክማችሁ እየከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በሚል መልእክት ተተካ። እንዲሁም በምዕራፍ ሀያ ቁጥር አያ ስምንት እርሱ ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ እንደመጣ ይናገራል። ይህ የኢየሱስ ክርስቶስን አዳኝነት የሚናገረው ወንጌል በመከራው ዘመንም ይሰበካል። ሆኖም በዚያን ጊዜ በልዩ አትኩሮት ይሰበካል። በዚያን ጊዜ ሰዎች የዓለም መጨረሻ መቃረቡን በግልጽ የሚያውቁበት ሁኔታ ስላለ እንደአሁኑ ሳይሆን በልዩ አትኩሮት ወንጌሉን ይሰማሉ። ትክክለኛው ጊዜና ሰዓት መቼ እንደሆነ ሊያውቁ አይችሉም። ነገር ግን የዓለም መጨረሻ በደጅ እንዳለ ይረዳሉ። ስለሆነም ወገኖቼ በዚያን ወቅት ንስሓ ግቡ መንግሥተ ሰማያት መጥታለችና የሚለው መልእክት ይሰበካል። ይህን ስንል ግን የመዳን መንገድ ሁለት ነው ማለታችን አይደለም። የደህንነት መንገድ ያው ዛሬም ወደፊትም ቢሆን አንድ ነው። እርሱም ጌታ ኢየሱስ በመስቀል ላይ በሠራው ሥራ በማመን ብቻ መዳን ነው። ይህንን ለማብራራት ወደ ዘፍጥረት ምዕራፍ አራት እስቲ እንሂድ። ኦሪት ዘፍጥረት ምዕራፍ አራትን እስቲ እንመልከት። በዚያ በኦሪት ዘፍጥረት ምዕራፍ አራት አቤል የበግ መሥዋዕት ሲያቀርብ እንመለከታለን። በዚያን ጊዜ እኛ፣ እኔና እናንተ ማለቴ ነው፣ እዚያ ተገኝተን ብንሆንና አቤልን፣ ወንድማችን አቤል ለምንድን ነው የበግ መሥዋዕት ይዘህ የመጣኸው እንዲህ የበግ መሥዋዕት ኀጢአትህን እንደሚያስወግድልህ ታስባለህ እንዴ ብለን ብንጠይቀው አቤን የለም፣ እኔ አላውቅም። ነገር ግን እግዚአብሔር ለልቤ የበግ መሥዋዕት ይዤ እንድቀርብ ተናገረኝ፣ እኔን በእምነት ይዤ ቀረብኩኝ ብሎ ይመልስልን ይሆናል። እንደገናም እኛም መልሰን አይ፣ አይ፣ አቤል ኀጢአትህን የሚያስወግድልህ ከሆነ ታዲያ ለምን የበግ መሥዋዕት እንድታቀርብ ተናገር ብለን ብንጠይቀው አቤልም መልሶ አያችሁ ይህ ትንሽ በግ ሊመጣ ያለውንና የዓለምን ኀጢአት የሚያስወግድ የእግዚአብሔርን በግ የሚጠቁም ነው ብሎ ይመልስልን ይሆናል። ያ ነው እንግዲህ ወገኖቼ ኀጢአታችንን ሊያስወግድልን የሚችለው። እኔ ግን ይህን መልእክት በእምነት አቀረብኩ። ወገኖቼ እኔም ኀጢአተኛ ነኝ እንደናንተው ወገኖቼ፣ በእውነት እላችኋለሁ ከኀጢአተኛም ደካማ ኀጢአተኛ አበበ በእኔ ምትክ የሚሰዋ ነገር ያስፈልገኛል በማለት ወደፊት ሊመጣ ያለውን ንጹሕን በግ ያመለክተናል አቤል። መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሓ ግቡ ብቻ አላለም። የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ በማለት ወደ ክርስቶስ አመልክቶናል። ዮሐንስ ምዕራፍ 1 ቁጥር 29 ን ይመለከተዋል። ዮሐንስ በመንፈስ ቅዱስ ተመርቶ ጌታን አውቆት ነበረ። ክርስቶስ ወደ ምድር ከመምጣቱ በፊት በእግዚአብሔር ያመኑ ቅዱሳን በእግዚአብሔር ዕቅድ መሠረት በክርስቶስ ሞት ምክንያት እግዚአብሔር አስቀድሞ የኀጢአት ይቅርታንና ደህንነትን የሰጣቸው ናቸው። ልብ በሉ፣ እግዚአብሔር ማንንም በሕግ አላዳንም። በሙሴ የሕግ ሥርዓት ውስጥ የመሥዋዕት ክፍል አለው። በዚህም ምክንያት ሰዎች የበግ ጠቦቶችን ለመሥዋዕት ያቀርቡ ነበረ። ይህም ሕጉን ፈጽሞ መጠበቅ አለመቻላቸውን ያሳየናል። ከዚህም የተነሳ ሰው የእግዚአብሔርን ሕግ መጠበቅ ስላቃቶ መሥዋዕት ሆኖ ከሕግ ፍርድ ነፃ የሚያወጣውን አስተማማኝ መሥዋዕትን እንዳስፈለገው እንመለከታለን። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች የሆነ ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሚናገር እናውቃለን ይላል ሮሜ ምዕራፍ 3 ቁጥር 19። ውድ አድማጮቼ እንዲሁም ወገኖቼ እኔና እናንተ የሕግ ተላላፊዎች ነን፣ ኃጢአተኞች ምስለውን አዳኝ ያስፈልገናል። በዚህች ምሽት ለመጀመሪያ ጊዜ ይህንን የራዲዮ መልእክት የምታዳምጥ ወንድም ወይም እህት ወይም አባት ወይም እናት ልትኖሩ ትችላላችሁ። አዎ አዳኝ የሆነውን ክርስቶስን መቀበል እንዳለብን ስናገራችሁ በትሕትና መንፈስ ነው፣ እርሱ ፈራጅ ሆኖ የሚመጣበት ጊዜ ደርሷልና። ወደ ተነሳንበት ጥቅስ እስቲ ልመለስ። ይህ የመንግሥት ወንጌል ለአሕዛብ ሁሉ ምስክር ይሆን ዘንድ በምድር ሁሉ ይሰበካል፣ በዚያም ጊዜ መጨረሻ ይሆናል። ጌታ ኢየሱስ ይህንን የተናገረው ለዓለም መጨረሻ ከሆኑት ምልክቶች አንዳንዶቹን በጠቀሰበት ጊዜ ነው። ይህ ጥቅስ ስለ መጨረሻው ጊዜ ምልክት ሆኖ የሚጠቀስ ጥቅስ ነው እንጂ ለወንጌል ስርጭት እንደ ዋና ርዕስ አድርገን በየዋህነት እንደምንጠቀምበት አይደለም። ቃሉን በምንተረጉምበት ጊዜ ከክፍሉ ሐሳብ ጋር በማያያዝ መሆን አለበት እንጂ ጥቅሱን ከአንድ ስፍራ ለብቻው እያወጣን ያለውን ትርጉም መስጠት የለብንም። ጌታ ኢየሱስ ወገኖቼ፣ ይህንን የተናገረው ስለ ዘመኑ መጨረሻ ምልክት እንዲሰጣቸው ደቀ መዛሙርቱ በጠየቁት ጊዜ ነው። እኔና እናንተስ ዛሬ ተዘጋጅተናልን? እግዚአብሔር እያንዳንዳችንን ይርዳን ወገኖች ደህና አደሩልን ስንሰናበታችሁ በጌታ ፍቅር ነው ወንድሜ አለማየሁ ዳዊትና እኔ አለ ከበደ ወርቅ ሰላም